Voice of America The Orih Ye Radio Tabano ሰላም ጤና ይስጥልን። እንደምናመሻችሁ ከአሜሪካ ድምፅ ራዲዮ የሰኔ 21 2014 ዓ ም ምሽት መሰናዶችን ይዤ ሳስተናግዳችሁ የማመሸው ቆንጅ ይታየ ነኝ። በቅድሚያ የዓለም ዜና ይቀርባል። በመጀመሪያው አጋማሽ የምናቀርበው የኢትዮጵያ ገዢው ፓርቲ ለተቃዋሚዎቹ በስጦታ ያበረከተው የምርጫ ገንዘብ የአሰራር አግባብነት የሌለው ቢሆንም በአቅም እጥረት የተነሳ ለመውሰድ ተገደናል ሲል ኢዴፓ ገለጠ። ለኛ ከኢህአዴግ ገንዘብ አንወስድም በሚል ምክንያት ከመንግስት እንጂ ኢህአዴግ ለእኛ ሊያከፋፍለን አይገባም የሚል ተቃውሞ ይዘን በመቅረባችን ገንዘቡ እስካሁን ድረስ ሳይከፋፈል ቆይቷል። በአሁኑ ሰዓት ያው ያለው ሁኔታ የተወሰነም ደረጃ ቢሆን ሊያንቀሳቅሰን የሚችል ገንዘብ እና እኛም ዲዛይን ያደረግናቸው ህዝባዊ ስብሰባዎች በመኖራቸው ምክንያት ገንዘቡ አስፈላጊ ሆኖ በማግኘታችን ይህንን ገንዘብ ለመውሰድ ተገደናል። ዶክተር ጫኔ ከበደ የኢዴፓ ፕሬዝደንት ናቸው። የሰማናቸው መድረክ የምርጫ ማስኬጃ ገንዘቡ አልተመለከተውም። ዝርዝሩን ከዜና በኋላ እናቀርባለን። በሁለተኛው አጋማሽ ቅዳሜ ምሽት ነውና ምርጥ የሆኑ የእንግሊዝኛ ዜማዎችን ይዞ ደሳለኝ መኮንን ሲያዝናናችሁ ሊያመሽ ሲዲዎቹን ደርድሮ እየተጠባበቀ ነው። ለማንኛውም እስከ አራት ሰዓት ድረስ አብራችሁ እንድታመሹ ጋብዛለሁ። በቅድሚያ የሰዓቱ የዓለም ዜና እንደምናመሽታችኋል ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ትላንት ማታ በሰሜን ምስራቅ ናይጄሪያ አንዲት አነስተኛ ምግብ ቤት ውስጥ የደረሰ ፍንዳታ ለአስር ሰዎች ሕይወት መጥፋትና ሌሎች አስራ አራት መጎዳት ምክንያት መሆኑን ባለሥልጣናት አስታወቁ። ለዚህ ከቦቺ ከተማ አቅራቢያ ለደረሰ የቦምብ ጥቃት እስካሁን ኃላፊነት የወሰደ ወገን የለም። የፈረንሳይ ዜና አገልግሎት እንደዘገበው ግን ምግብ ቤቱ በስፋት ብሮቴል በመባል ይታወቃል። የሙስሊም ነውጠኛው ቦኮ ሐራም ቡድን መሰል ምግብ ቤቶች፣ ቡና ቤቶችና ትምህርት ቤቶች ምዕራባውያን ኃጢአት የሚያስተምሩባቸው ናቸው ሲል የጥቃት ኢላማው ያደርጋቸዋል። ቦኮ ሐራም ባለፉት ቅርብ ወራት 200 የሚሆኑ ወጣት ተማሪ ሴቶችን ከቺቦክ ከተማ አግቶ ከወሰደ ወዲህ ከፍተኛ የዓለም አቀፉን ማኅበረሰብ ትኩረት ለመሳብ ችሏል። ያን ጅምላ ጠለፋ መንግስታት፣ ሰብአዊ ድርጅቶችና ታዋቂ ግለሰቦች በዓለም ዙሪያ እያወገዙ ሲሆን መንግስቱን በወታደራዊ ኃይል ለመርዳትም ፍላጎት እንዳላቸው ሀያላን ሀገሮች አስታውቀዋል። የኢራቅ ጦር ሰራዊት ሰሜናዊቷን ቲርኪት ከተማ ከጽንፈኛው የሱኒ ኃይሎች አስለቅቆ ለመያዝ አብይ ሲል የጠራውን የማጥቃት ዘመቻ ከፍቷል። በኢራቅ ወታደራዊ ባለሥልጣናት መግለጫ መሠረት ዋናው የማጥቃት ዘመቻ ዛሬ የተከፈተው ቲርኪት ከተማ የሚገኘውን የዩኒቨርሲቲ ቅጽር ግቢ ለማስለቀቅ በተካሄደ ውጊያ ነው። የኢራቅ ልዩ ኃይል ታንኮች ወደ አካባቢው እያመሩ ባሉበት ወቅት ከሱኒ አማጽያን ጥቃት እንዳይደርስባቸው ለመከላከል የመንግሥቱ ሄሊኮፕተር ተዋጊዎች የአየር ሽፋን መስጠታቸው ታውቋል። በዛሬው ውጊያ የሞቱና የቆሰሉ ምን ያህል እንደሆኑ ወዲያውኑ የታወቀ ነገር ግን የለም። የኢራቅ ጦር ሰራዊት የዛሬውን የመልሶ ማጥቃት ዘመቻ የከፈተው ዩናይትድ ስቴትስ መንግሥቱም ከአማጽያን ጥቃት ለመከላከል እንዲረዱ የተላኩትን አሜሪካውያን ወታደራዊ አማካሪዎች ደህንነት ለመጠበቅ ተኳሽ ድሮኖች ኢራቅ አየር ክልል ውስጥ ማብረር እንደምትጀምር ካስታወቀች ጥቂት ጊዜ በኋላ ነው። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ 300 የአሜሪካ ወታደራዊ አማካሪዎችን ወደ ኢራቅ የላኩት ባለፈው ወር መሆኑ ይታወሳል። ዛሬ ሶሪያ ውስጥ ሽምቅ ተዋጊዎቹ በተቆጣጠሯት የደማስቆ ከተማ አቅራቢያ ደረሰ በመኪና ላይ የተጠመደ ቦምብ ፈንድቶ ሁለት ሰዎች ገሏል። እማኞችና የመንግስቱ ታዋቂዎች ይቅርታ፣ እማኞችና የመንግስቱ ተቃዋሚዎች እንደሚናገሩት ፍንዳታው የደረሰው ህዝብ በብዛት በሚገኝበት ዱዋማ ገበያ ውስጥ ነው። በአካባቢው ከአልቃይዳ ጋር የሚተባበሩ ግን እርስ በርሳቸው የሚቃረኑ ቡድኖች ይንቀሳቀሳሉ። በሶሪያው የእርስ በርስ ጦርነት ላይ የመኪና ፍንዳታ የተለመደ ሲሆን በአጠቃላይ በሁከቱ ከ150 ሺህ በላይ ህይወት ጠፍቷል። 2 ሚሊዮን 500 ሺህ ሶሪያውያን ደግሞ ሀገር ጥለው ወጥተዋል። የሩሲያ ውጭ ጉዳይ ሚኒስትር ሴርጌ ላቭሮቭ ዩናይትድ ስቴትስ ኡክሬን ሞስኩን እንድትጋፈጥ እያበረታታች ነው ሲሉ ከሰዋል። ላቭሮቭ በዛሬው የቴሌቪዥን መግለጫቸው ዛሬም የአሜሪካ ወዳጆቻችን ምርጫ የኡክሬን አመራሮች ተንኳሹን ጎዳና እንዲይዙ መገፋፋት ሆኗል ብለዋል። የኡክሬንን ቀውስ ለመፍታት ሰላማዊ ድርድሩ በሩሲያና የአውሮፓ ሸሪኮቿ መሃል ብቻ እንዲሆን እድሉ ቢሰጥ የተሻለ ይሆን ነበር ሲሉም የሩሲያው ዲፕሎማት አክለው ገልጸዋል። የኡክሬኑ ፕሬዚደንት ፔትሮ ፖሮሼንኮ ከሩሲያ ደጋፊ ተገንጣዮች ጋር ለተጨማሪ ሶስት ቀናት የሚቆይ የአንድ ወገን የተኩስ አቁም ጥሪ አውጀዋል። በመጨረሻም ስፖርት። የብራዚሉ የዓለም እግር ኳስ ዋንጫ ውድድር ከአንድ ቀን እረፍት በኋላ ዛሬ ወደ ከባዱና ሁለተኛው ዙር የጥሎ ማለፍ ፍልሚያ ተሸጋግሯል። አሁን ከጥቂት ደቂቃዎች በፊት ውጥረት የተስተዋለበት የአስተናጋጅ የብራዚልና ችሌ ጨዋታ ቺሌ በ18ኛው ደቂቃ ላይ አንድ አግብቶ ሲመራ ከቆየ በኋላ ብራዚል በ32ኛ ደቂቃ ላይ ያቻነቷን አስቆጥሮ ለረፍት ወጡ። ፉክክሩ ተጋግሎ ቀጥሏል። ዘጠናው ደቂቃ ካበቃ በኋላ አሁን የተጨማሪ 30 ደቂቃው ጨዋታ እየተካሄደ ነው። ወደ ኋላ ማለትም በኢትዮጵያ ሰዓት አቆጣጠር ከምሽቱ አምስት ሰዓት ላይ ኮሎምቢያ ከዩራጓይ ሪዮ ዲ ጄኔሮ ከተማ ይገናኛሉ። ዜናው አበቃ። አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው የምንገኘው በአጭር ሞገድ በ22 እና በ25 ሜትር ባንድ እንዲሁም ናይል ሳት ላይ ታገኙናላችሁ ከምሽቱ 3 ሰዓት እስከ 4 ሰዓት ድረስ አብረናችሁ እንቆያለን ፕሮግራማችንን የሚመራልን ንጉሡ ታምሬ አስተናጋጃችሁ ቆንጅ ይታየነኝ በቀጣዩ ዓመት በኢትዮጵያ ለሚካሄደው ሀገር አቀፍና የክልል ምክር ቤት ምርጫ ለሚሳተፉ አንዳንድ የተቃዋሚ ፓርቲዎች ገዢው ፓርቲ ከአንድ ነጥብ ሶስት ሚሊዮን ብር በላይ በስጦታ ማበርከቱን በዚህ ሳምንት አስታውቋል። የምርጫ ስነ ምግባር ደንቡን ለፈረሙና የጋራ ምክር ቤት አባል ለሆኑ ፓርቲዎች ብቻ የተሰጠው ገንዘብ የመድረክ አባላትን አይመለከትም። ጉዳዩ የሚመለከታቸውን ሁለት ፓርቲዎች ያነጋገረው ሄኖክ ሰማግዜር ተከታዩን ቅንብር አስተናድቷል ገዢው ፓርቲ ኢህአዴግ በስጦታ ለተቃዋሚ ፓርቲዎች እንዲከፋፈል ያቀረበው ገንዘብ 1.3 ሚሊዮን ብር ነው። የምርጫ ስነ ምግባር ደንቡን ለፈረሙና የጋራ ምክር ቤቱ አባል ለሆኑ ፓርቲዎች ብቻ የተሰጠው ገንዘብ የመድረክ አባል ድርጅቶችን አይመለከትም። በዚህም መሰረት በቅደም ተከተል ለኢዴፓ 269 ሺህ ብር በላይ ለቅንጅት ከ233,000 ብር በላይ፣ ለመኢብን 213,000፣ ለኢራፓ 191,000፣ ለኢሴዴፓ 148,000፣ ለዴፍዴሃግ 98,000፣ ለኢዲአን 79,000 እና ለአትፓ ዘጠና አምስት ሺህ ብር በላይ በስጦታ መልኩ ከኢህአዴግ ተበርክቷል። ከዚህ ቀደም የነበረው ህጋዊ አግባብነት ያለው አሰራር የምርጫ ማስፈጸሚያ የገንዘብ እርዳታ ከመንግስቱ የሚሰጥና በምርጫ ቦርድ የሚከፋፈል ነበር። ለቀጣዩ ዓመት ምርጫ ለመሰናዳት ግን በፓርላማ አብላጫ ድምፅ ያለው ገዥ ፓርቲ ኢህአዴግ ገንዘቡን ራሱ ከሚመራው መንግስት ካዝና ለራሱ ለፓርቲው ከሰጠ በኋላ ለተቃዋሚዎቹ በስጦታ በሚል ገንዘቡን እንዳበረከተ የተቃዋሚ ፓርቲዎች ተናግረው ሂደቱን ተቃውመዋል። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ፕሬዚዳንት ዶክተር ጫኔ ከበደ የአሰራር አግባብነት የለውም ሲሉ ገንዘቡን የተቀበሉ ፓርቲዎች መቃወማቸውን ገልጸው ከመስከረም ወር ጀምሮ መከራከራቸውንም ለቪኦኤ ያስረድተዋል። አሁን ግን ካለባቸው የአቅም እጥረት የተነሳ ስጦታውን ፓርቲያቸው መቀበሉን እንዲህ አብራርተዋል። ኢዴፓ የጋራ ምክር ቤት ከመንግስት ጋር ከመሰረቱት ተቋሚ ፓርቲዎች አንዱ ነው። የጋራ ምክር ቤት አዋጁም በሚወጣበት ሰዓት ንቁ ተሳትፎ ያደረገ እና መንግስትን በምንም መልክ ወይም በምንም መንገድ ይሁን ግንባር ለግንባር ሊያገኝበት የሚችል መድረክ ይሄ ጋራ ምክር ቤት በመሆኑ ለዛ ተሳታፊ ሆኖ ቆይቷል። በተለያዩ እንቅስቃሴዎችም እንደዚሁ እየተሳተፈ ይገኛል። ከዚህ አንጻር እንግዲህ በምርጫ አዋጁ ወይም በምርጫ ህጉ መሰረት መንግስት ለተቃዋሚ ፓርቲዎች የገንዘብ ድጋፍ ያደርጋል የሚል አንቀጽ አለ። ያንን መሰረት አድርጎ ምርጫ ቦርድ እስካሁን ድረስ ለተቃዋሚ ፓርቲዎች እንደዚሁ በተለያዩ ክራይቴሪያዎች ክራይቴሪያውን በጋራ በማውጣት እስካሁን ሲያከፋፍል ቆይቷል ከመንግስት የሚገኝ ድጎማ በማለት በአሁኑ ሰዓት አብዛኛውን የሕዝብ ተወካዮች ምክር ቤት መቀመጫ ኢህአዴግ በመያዙ ከመንግስት የሚሰጠውን አጠቃላይ ድጎማ ፓርቲዎች በሚከፋፈሉበት ሰዓት ኢህአዴግ አብላጫውን ገንዘብ የኢህአዴግ ፓርቲ ነው ይዞት የሚሄደው። ከዚህ አንጻር ሌሎች ተቃዋሚ ድርጅቶች የሚያገኙት በጣም አነስተኛ በመሆኑ በዚህ ዓመት በተለየ ሁኔታ ምርጫ ቦርድ ይህንን ጉዳይ ኢህአዴግ በራሱ ጊዜ ይህንን ገንዘብ እንዲያከፋፍል ወደ ኢህአዴግ ጽሕፈት ቤት በመመለሱ ምክንያት እስካሁን ድረስ በመስከረም መለቀቅ የሚገባው ገንዘብ እኛ ከኢህአዴግ ገንዘብ አንወስድም በሚል ምክንያት ከመንግስት እንጂ ኢህአዴግ ለእኛ ሊያከፋፍለን አይገባም የሚል ተቃውሞ ይዘን በመቅረባችን ገንዘቡ እስካሁን ድረስ ሳይከፋፈል ቆይቷል። በአሁኑ ሰዓት ያው ያለው ሁኔታ የተወሰነም ደረጃ ቢሆን ሊያንቀሳቅሰን የሚችል ገንዘብ እና እኛም ዲዛይን ያደረግናቸው ህዝባዊ ስብሰባዎች በመኖራቸው ምክንያት ገንዘቡ አስፈላጊ ሆኖ በማግኘታችን ይህንን ገንዘብ ለመውሰድ ተገደናል። እንግዲህ እዚህ ላይ ገንዘቡን አስመልክቶ ከመንግስት የሚገኝ ድጎማ ነበረ። ከዚህ በፊት ተቃዋሚ ፓርቲዎች በፓርላማ ባላቸው መቀመጫ፣ እንዲሁም በምርጫው በሚያሳትፏቸው ተወዳዳሪዎች ብዛት የሚታይ ነበረ። መንግስት ለተቃዋሚ ፓርቲዎች ሊሰጥ የሚችለው ሕጋዊ ድጋፍ ነው፣ በሕግ የተቀመጠ ነው። ነገር ግን ኢህአዴግ ይህንን እንደ ስጦታ የሚሰጥበት አካሄድ እንግዲህ የምትፎካከሩት የምትወዳደሩት ከኢህአዴግ ጋር ነው። አግባብነቱ ትክክል ያለ መሆኑን አሁን ቅድም እንደነገርኩ ከመስከረም እስካሁን ድረስ ስንከራከርበት የቆየን ጉዳይ ነው። አግባብ አይደለም። ኢህአዴግ ለተቃዋሚ ድርጅቶች ገንዘብ ሊሰጥ አይገባም። እንደኛ ተፎካካሪ ፓርቲ እንጂ ገንዘብ ለእኛ የሚሰጥበት ምንም አግባብ የለም የሚል መከራከሪያ ነጥብ አንስተን እስካሁን ድረስ ገንዘቡን ላለመቀበል ተቃዋሚ ፓርቲዎቹ ወስነው ነው። እስከ አሁን እስከተከፋፈልንበት ሰዓት ድረስ በጣም ትንከራከር ነው የቆየ ነው። አሁን መጨረሻ ላይ በመግባባት ደረጃ ላይ እየደረስ ነው። ገንዘቡ ይሄ ገንዘብ መውሰድ ካልቻላችሁ እና መጠቀም ካልፈለጋችሁ መተው ትችላላችሁ፣ የሚል ውሳኔ በማሳደሩ ምክንያት አግባብነቱ ትክክል እንዳልሆነ እያወቅን ተቃዋሚ ፓርቲዎች ግን ይህንን ገንዘብ መውሰድ እንዳለብንና ስራ የተወሰነ ስራ ብንሰራበት ይሻላል የሚል የጋራ መግባባት በማሳደራችን ምክንያት ገንዘቡን አግባብን ባይሆን ለመውሰድ ወሰንን። እንግዲህ ገዢው ፓርቲ ኢህአዴግ እንደሚለው ለኢዴፓ የተሰጠው ገንዘብ ሁለት መቶ ስልሳ ዘጠኝ ሺ አራት መቶ አርባ ሁለት ብር ይላል። ይሄ መጠን ትክክል ነው ወይ? ከሆነስ በምን ስራ ነው የምታውሉት ይሄን ገንዘቡን እንትን በትክክል እስካሁን ድረስ አላወቅኩም። መረጃውም በትክክል አላገኘትም። እንግዲህ ያንን በተለያየ መረጃ ማረጋገጥ ይቻላል። ነገር ግን ይሄንን ገንዘብ እኛ አሁን በጣም ትላልቅ ከተሞች ላይ የህዝባዊ ስብሰባ ለመጥራት አስበናል እና ይህንን ጉዳይ ለዛ ለመዋል ነው የእኛ ፍላጎት። ከዚህ አንጻር ገንዘቡ በጣም ወሳኝ ነው ብለን ስለምናምን ገንዘቡን ተቀብለናል። ይሄ ነው ምክንያታችን። እንግዲህ በቀጣዩ ምርጫ እንግዲህ አንድ ዓመት ነው የቀረው። እና ዝግጅታችሁ ምን ይመስላል? ኢፋ በሚገርም ሁኔታ ምርጫ ዘጠና ሰባት በፊት በነበረው የሰው ኃይሉ ላይ ደርሷል ማለት ይቻላል። በአሁኑ ሰዓት አሁን ባለንበት ወቅት እራሱ ወደፊት ሪፖርቶቹ በየክፍለ ሀገር ያሉት ሪፖርቶች ተጠናክረው እስከሚመጡ ድረስ አሁን ባለን መረጃ ግን ሁለት መቶ ሀያ ሁለት ወረዳዎች ላይ ወይም የምርጫ ክልሎች ላይ አባላትን ለማሳተፍ በአሁኑ ሰዓት ዝግጅት አድርገን ኮንስቲትዩንሲ ራሳቸውን እንዲመሩ እጩ ሆነው የሚቀርቡ ሰዎች ኃላፊነት ሰጠናቸው በእንቅስቃሴ ላይ ይገኛሉ። በመላ ሀገሪቱ በሁሉም ቀጠናዎች፣ በአፋር፣ በቤንሻንጉል፣ በጋምቤላ እንዲሁም ሪሞት ኤሪያ በሚባሉ አካባቢ በኦሮሚያ ኤሪያዎች ሳይቀር ብዙ ተሳታፊዎች አፍርተን በአሁኑ ሰዓት ለምርጫው ዝግጅት በጣም እየተንቀሳቀስን ነው ያለ ነው ዶክተር ጫኔ ከበደ የኢዴፓ ፕሬዚዳንት። ለሰጡኝ ማብራሪያ አመሰግናለሁ። እሺ እኔም አመሰግናለሁ። ሬኖክ የተለያዩ የተቃዋሚ ፓርቲዎች ጥምረት የሆነው አብይ የተቃዋሚ ህብረት መድረክ የምርጫ ስነ ምግባር ደንቡን አልፈረመም፣ የጋራ ምክር ቤት አባልም አይደለም፣ የገንዘብ ስጦታው በመርሆም ሆነ በህግ አግባብነት የለውም ሲል ምንም አይነት ገንዘብ እንዳልተቀበለ የመድረክ ዋና ጸሐፊና የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ገብሩ ገብረ ማርያም ለቪኦኤ ማምሻውን እንዲህ ገልጸዋል። መድረክ ከዚህ ያገኘው ዜሮ ፖንት ዜሮ ዜሮ ነው እንዴት ለምን በጣም ጥሩ እንደ መድረክ እኛ በዚህች ሀገር ህገ መንግስት የሚከፋፈል የፓርቲ ድርሻ ነው እንጂ የምንፈልገው የኢህአዴግን ስጦታ አይደለም ኢህአዴግማ አንደኛ ፓርቲ ነው እኮ ይሄ ነው ይሄ ነው ሰው እና የለጫሚሶ እነ ጥብጥር ሲ ወሱዳለም የእኛ ይሹ የእኛ ይሹ ህገ መንግስታዊ ነው በህገ መንግስቱ የተነገረው ነገር ለሁሉም ፓርቲዎች ሊሰጥ ይገባል እያልን ያለን። ስለዚህ ከዚህ አኳያ ኢህአዴግ ለመድረክ ምንም አልሰጠም። እንዳውም ተርሚኖሎጂው ምን ለግሷል ነው እኮ የሚለው ኢህአዴግ ምን ሆኖ ነው የሚለግሰው? እና እጅግ አሳፋሪና አሳዛኝ ነገር ነው። መድረክ ይህንን በአጥነት ይቃወማል። መድረክ ይህንን በጣም ይታገላል። የተቀበሉትን ፓርቲዎች በኢትዮጵያ ህዝብ ዘንድ በፍጹም በፍጹም በፍጹም ተቀባይነት የላቸ። እንግዲህ እኛም አነጋግረናል ገንዘቡን የተቀበሉትን ፓርቲዎችም። እነኚህ ገንዘቡን የወሰዱት ፓርቲዎች የምርጫ ስነ ምግባር ደንቡን የፈረሙና የጋራ ምክር ቤት አባል የሆኑ ፓርቲዎች ናቸው። እነሱም ግን የአሰራርና ህጋዊ አግባብነት ያለው አይደለም በማለት የምርጫ ማስፈጸሚያ የገንዘብ እርዳታ ከመንግስቱ የሚሰጥና በምርጫ ቦርድ የሚከፋፈል ነበር ነገር ግን ኢህአዴግ በቀጥታ ይሄንን ለመስጠት መወሰኑን ከመስከረም ወር ጀምሮ ስንቃወመው የቆየ ነው ነው በሚል ነው የገለጹት እነሱም ውል እኮ አንደኛ ሲጀምር ኢህአዴግ እኮ ልክ እንደኛ ፓርቲ ነው መቼም ሕግ ቢኖር በዚች ሀገር ላይ ኢህአዴግ ምን አገባውና የኢትዮጵያ ሕዝብ ንብረትና ገንዘብ ያከፋፍላል? ይሄ እኮ መከፋፈል ያለበት በምርጫ ቦርድ ነው። እንግዲህ አሰራሩ አግባብነት የለውም ሲሉ ነው እነዚህ ተቃዋሚዎችም ለእኛ ዝግጅት ክፍል የገለጹት። በአጠቃላይ በቀጣዩ ምርጫ መድረክ እንዴት ነው ገንዘብ ሊያሰባስብ የሚያስበው? ምክንያቱም በተለያዩ የክልል ከተሞች ቢሮ መክፈት፣ የምርጫ ማስኬጃ ገንዘቦችንም ማሰባሰብ ያስፈልጋልና ይሄ እናንተን የማይመለከት ከሆነ አሰራሩም አግባብነት የለውም የምትሉ ከሆነ ከዛም አልፎ ደግሞ የምርጫ ስነ ምግባር ደንቡን በመፈረምና በጋራ ምክር ቤቱም የማትሳተፉ ከሆነ እንዴት ነው መድረክ የስራ ማስኬጃ ገንዘብ የሚያሰባስበው? የገንዘብ ጉዳይ ችግር የለበትም። መድረክ የኦሮሞ ፌዴራሊስት ኮንግረስ እንኳን እያንዳንዱን ኦሮሞ አንዳንድ ብር ቢጠይቅ ወደ አርባ ሚሊዮን ብር ያገኛል። እሱ ችግር አለም ለእሱ አትጨነቅ። እነዚህ ተቃወምን ተቀበልን የሚሉ አሁን ያልካቸው ፓርቲዎች ከተቃወሙ አለመቀበል ነው፣ ከተቀበሉ ደግሞ የኢህአዴግ እንትኖች ናቸው። የሚገርም ነገር፣ ዛሬ አንድ የፓርላማ የድሮ አባል የነበረ የጋምቤላ ሰው አግኝቼ ነበር። አሁን ያባረሩት እንደ ጁነዲን ሳዶ አይነት ማለት ነው። እና ምንድን ነው ጋሽ ገብሩ አለኝ። አይ እኛማ በጽናት ቆመናል። ስለዚህ አሁን የምትላቸው ተቃዋሚ ነን የሚሉ እናቃቸዋለን እኮ የት እንደሚውሉ እንዴት። ገንዘቡ ገንዘቡን እኮ የለም ለተቃዋሚዎች በሙሉ ካልተሰጠ ብለው መቃወም ነበረባቸው እንጂ ከተቀበሉ እግሩ ስር ናቸው እኮ ማለት ነው። ስለዚህ እኛ በጽናት እንቆማለን። የኢትዮጵያ ሕዝብ ከኛ ጋር ስለሆነ እኛ የገንዘብ ችግር የሚገጥመን አይመስለ አንተ ማትጨነቅ በዚህ ባዘዊ ምንም ችግር የለብኝም። አቶ ገብሩ ገብረ ማርያም የመድረክ ዋና ጸሐፊና የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሊቀመንበር ለሰጡኝ ማብራሪያ አመሰግናለሁ። በጣም አመሰግናለን ዘብር ሄኖክ ሰማ እግዜርን ና እንግዶቹን እናመሰግናለን። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዶክተር ኖርማን ቦርሎግ የተባሉ የስነ ፍጥረት ባለሙያ ለሰብአዊ ረድኤት የቆሙ የኖቤል ሽልማት ተረካቢና የአረንጓዴ አብዮት አባት እንደ አውሮፓ አቆጣጠር በ1986 ዓ.ም የዓለም የምግብ ዋጋ የተባለውን የሽልማት ተቋም መሰረቱ። ይህ ሽልማት በዓለም ደረጃ የምግብ ጥራትንና ብዛትን ወይም አቅርቦትን በማሻሻል ረገድ አስተዋጽኦ ላደረጉ ሰዎች የሚሰጥ ነው። የዶክተር ባርሎክ ስራ በዓለም ደረጃ በሰፊው በሚበቅለው ስንዴ ላይ ያተኮረ ነው። የዚህ ዓመቱ የዓለም የምግብ ሽልማት የተሰጠው ስራቸው የዓለም የምግብ ምርት እንዲጨምር ለረዳው ሌላ ሳይንቲስት ዶክተር ሳንጃያ ራጃራም ነው። የሳይንሱ ጠቢብ የተለያዩ የስንዴ ዘሮችን አዳቅለው በማብቀል ከፍተኛ ምርት የሚያስገኙ የስንዴ አይነቶችን ፈጥረዋል። በአሁኑ ወቅት ከ480 በላይ የሚሆኑ ዶክተር ራጃራም ያፈለቋቸው ከፍተኛ ምርት የሚሰጡ የስንዴ አይነቶች በ51 ሀገሮችና በስድስት አህጉሮች ገበሬዎች ተዘርቶ ይበቅላሉ። በአሁኑ ወቅት በዓለም ዙሪያ ከ840 በላይ የሚሆኑ ሰዎች እንደተራቡ ናቸው። በቅርቡ በወጡት ዘገባዎች መሰረት የዝናብ ሁኔታና የአየር ንብረት እየተለወጠ በመሆኑ በሚቀጥለው ምዕተ ዓመት ውስጥ የምግብ ምርት በየ አስርተ ዓመቱ በሁለት ከመቶ እየቀነሰ ሊሄድ ይችላል። ዓለማችን በሚቀጥሉት ሦስት አስርተ ዓመታት ውስጥ ተጨማሪ ሁለት ቢሊዮን ህዝብን መመገብ ስለሚኖርባት ዳግማይ አረንጓዴ አብዮት እንደሚያስፈልግ መገመት ከባድ አይሆንም ብለዋል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ። ዶክተር ሳንጃያ ረጃራም የዓለም የምግብ ሽልማት ያገኙትም ለዚህ ነው። ዶክተር ረጃራም በመቶዎች የሚቆጠሩ አዲስ ምርትን የሚያበረክቱ የስንዴ አይነቶችን በመፍጠራቸው ምስጋናችን የላቀ ነው። እነዚህ የስንዴ አይነቶች በየዓመቱ ከሁለት ሚሊዮን ቶን በላይ የሚሆን ምርት ለዓለም ገበያ ሊያቀርብ ይችላል። ዶክተር ራጃራም ዕድሜ ልክ ሲያካሄዱት በቆዩ ጥናትና ባፈለቋቸው ውጤቶች በዓለም ዙሪያ ያሉትን በሚሊዮኖች የሚቆጠሩ ሰዎችን ለመመገብ ረድተዋል። የዓለም የምግብ ዋጋ ሽልማት ተቋም ፕሬዚደንት ኬኔት ኩን እንደ ገለጹት ሁሉ በዚህ ዓመት ሜክሲኮ ውስጥ ከዶክተር ባርሎግ ጋር በቅርብ ሰርተዋል። ከዚያም በስራቸው በመግፋት አዳዲስ የአፍላቂነት ስኬቶች እያስመዘገቡ ሄዱ። የተባበሩት መንግስታት ድርጅት ዓለም አቀፍ የቤተሰብ እርሻ ዓመትን በምናከብርበት በአሁኑ ወቅት ታዲያ የዓመቱ የዓለም የምግብ ሽልማት ተረካቢ የሆኑት የሳይንስ ሊሂቅ ለገበሬው አድርሱት የሚለውን የዶክተር ባርሎግ የመጨረሻ ቃልን በሀቅ የፈጸሙ ሰው ናቸው ሲል የዛሬው ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የምታገኙን በ22ና 25 ሜትር ባንድ አጭር ሞገድ እንዲሁም ናይልሳት ላይ ነው። አሁን መስመሩን በአድማጮቹ የተመረጡ የእንግሊዝኛ ዜማዎችን ይዞ ሲያስተናግድ ለሚያመሸው ለደሳ ላይ መኮንን እለቃለሁ። የሙዚቃ ቃና ሎ ቆንጅት የአየር መስመሩን ስለለቀቅሽልኝ፣ ሰላም ሰላም፣ ሰላም፣ ጤና ይስጥልኝ። የተከበራቸው የሙዚቃ ቃን አድማጮች እንደምን ሰነበታችሁ፣ እንደምናመሻችሁ? ሳምንታዊ የክብር ሰላምታዊ ባላችሁበት ይድረስ። ዕለቱን በድጋሚ ለማስታወስ ዕለተ ቅዳሜ ሰኔ 21 2006 ሲሆን በአዲስ አበባ አቆጣጠር፣ በዋሽንግተን ዲሲ አቆጣጠር ደግሞ ሰኔ 28 2014 ላይ እንገኛለን። የዛሬቷ ቀን በታሪኩ አስመዝግባ ካሳለፈቻቸው ዋና ዋና ክንውኖች መካከል ጥቂቶቹን ብንመለከት እንደ ኤውሮፓያን አቆጣጠር በ1950 ዛሬቷ ቀን ነው የደቡብ ኮሪያ ዋና ከተማ ሶል በሰሜን ኮሪያ ወታደሮች ስር በቁጥጥር ስር የዋለችው። በ964፣ የአፍሮ አሜሪካን አንድነት የተባለ ድርጅት በማልካም ኤክስ ተቋቋመ። እስራኤል ኢየሩሳሌምን ሙሉ በሙሉ በራሷ ቁጥጥር ስር ያደረገችው በ967 በዛሬቷ ቀን ነው። በ997 ደግሞ ታዋቂው ቦክሰኛ ማይክ ታይሰን የተጋጣሚውን የኤቫንደር ሆሊፊልድን ጆሮ በመንከሱ ከውድድሩ ውጭ ሆነ። እንግዲህ የዛሬቷ ቀን በታሪኳ አስመዝግባ ካሳለፈቻቸው ዋና ዋና ከተባሉ ክንውኖች መካከል ጥቂቶቹ እነዚሁ ሲሆኑ በዛሬቷ ቀን ከተወለዱ ታዋቂ የሙዚቃ ሰዎች መካከል የሀገረሰብ ዜማ ተጫዋቿ ኬሊ ፒክለር ትገኝበታለች። 27 ዓመቷ የዛሬቷ ቀን ከዚቹ ታዋቂ የካንትሪ ዜማ ቀንቃይ ጋር ተጋርታችሁ ልደታችሁን የምታከብሩ ካላችሁ መልካም ልደት እየተመኘሁኝ ኬሊ ከተጫወተቻቸው ዜማዎች መካከል ዶንቺኖ ሀውማቻይ ላቭዲዩ የተሰኘውን ዜማዋን I, was alone. I remember the way you made love to me, like I was all you'd ever need. Did you change your mind? Well, I didn't change mine. Now here I am, trying to make sense of it all. We were best friends, now we don't even talk. You broke my heart. You in my world. ዛሬ ከተወለደች 27 ዓመታት የሆናትን የታዋቂዋን የሀገረሰብ ዜማ ተጫዋች የኬሊ ፒክለርን ዲዲንች ኖ ሀው ማች አይ ላቭ ዲዩ የተሰኘውን ዜማን ነበር ያደመጥ ነው። ኬሊ ፒክለር በኖርዝ ካሮላይና ግዛት ነው የተወለደችው። ወላጆቿ በተለይ እናቷ ኬሊን ገና የሁለት ዓመት ሕፃን እያለች ነው ጥላት ሄደችው። አባቷ አብዛኛውን ጊዜ የተለያዩ ወንጀሎችን በመፈጸም ጊዜውን በእስር ቤት ነው ያሳለፈው። ኬሊ ፒክለርን ያሳደጓት አያቶቿ ናቸው። እንደውም ትላለች ኬሊ እንደውም እኔን እዚህ ያለሁበት ደረ የተቻለ ድርስ የቻልኩት በአያቶቼ ብርታት ነው። በተለይም አያት አባቴ ትላለች። ወደ ስራው ዓለም የገባችው ገና ታዳጊ ወጣት እያለች ነው። በምግብ ቤት አስተናጋጅነት ሰርታለች። በ17 ዓመቷ የኖርዝ ካሮላይና የቁንጅና ውድድርም ላይ ተካፍላ ነበርም። በ19 ዓመቷ ለአምስተኛው ዙር የአሜሪካን አይድል የዘፈን ውድድር ለመወዳደር ብቃለች። ገና በውድድሩ የመጀመሪያ ቀን ዘፍና እንደጨረሰች ነው በወቅቱ በዳኝነት ወንበር ላይ ተቀምጦ የነበረው ሳይመን ካውል ይህች ልጅ የሚገርም ድምጽ ነ ላት በዚህ ውድድር መጨረሻ ከሚደርሱት ሶስት ሰዎች መካከል አንደኛዋ ትሆናለች ብሎ ተንብዮም ነበር። እውነትም ኬሊ ፒክለር ለየት ያለ ድምፅ ነበር የነበራት። የገጠር ልጅ በመሆኗ በውድድሩ ላይ ትጫወታቸው የነበሩት ዜማዎች በአብዛኛዎቹ የሀገረሰብ ዜማዎች ነበሩ። የውድድሩም አደገኛ ተፎካካሪ ሆነች። በውድድሩም እስከ ስድስተኛ ደረጃ ደርሳ ነበርም። እንደ ኢሮፓን አቆጣጠር ግንቦት ስድስት 200 ዓ ም ከውድድሩ በኋላ ወዳደገችበት ከተማ ስትመለስ የከተማዋ ህዝብ ተሰልፎ ነበር የተቀበላት። የከተማዋ ከንቲባ ያቺ ቀን የኬሊ ፒክለር ደይ ተብላ እንድትሳየመም አደረጉም። በጥቅምት ወር በ2006 የመጀመሪያ አልበሟን አወጣች። የአልበሟንም መጠሪያ ስሞል ታውን ገርል ብላ ሰየመችው። 11 ዘፈኖችን አስይዘዋለች አልበሟን ከ11 ዘፈኖች መካከል በመቀጠል የምናደምጠው ሬድ ሃይ ሂልስ I don't know. ሬድ ሀይ ሄልስ የተሰኘውን የኬሊ ፒክለርን ዜማ ነበር ያደመጥ ነው። ኬሊ ፒክለር የአሜሪካን አይድል የዘፈን ውድድር ካሸነፈ በኋላ እስካሁን ድረስ አራት የስቱዲዮ አልበሞችን በገበያ ላይ አውላለች። እንግዲህ ስለዚች ታዋቂ ሀገረሰብ ዜማ ተጫዋች ይህን ያህል ካልኳቸው ዘንድ ሰሟን ሰሙዌር ቱናይት የተሰኘውን ዜማዋን አብረንና ድምጥና፣ ከሺህ ዘጠኝ መቶ ሰባዎቹ ጀምሮ እስካሁን ድረስ ተወዳጅነታቸው ያልጠፉ ምርጥ ዜማዎችን ስቱዲዮ ይዤ ገብቻለሁ፣ አስደምጣቸዋለሁ። በቅድሚያ ግን ሰሟን ሰሙዌር ቱናይት ኬሊ ፒክለር Someone somewhere tonight is taking their first steps, letting go all the hells it held them, and trusting themselves. While some ሀገሪቱ አቅንተ ወልደ 27 ዓመት የሞላትን የኖርዝ ካሮላይና የሀገረሰብ ዜማ ተጫዋቿን የኬሊ ፒክለርን ሳሙዋን ሳሙዌር ቱናይት የተሰኘውን ዜማን ነበር ያድመጥ። ነው የተከበራቸው የሙዚቃ ቀን አድማጮች፣ እስቲ በመቀጠል ደግሞ ከዛሬ 30 ዓመት በፊት ወደ ወጡ ቆየት ወዳሉ ዜማዎች ልውሰዳችሁ። በሺ ዘጠኝ መቶ ሰባዎቹ ተደናቂ ከነበሩ ድምፃውያን መካከል ቻይላይትስ ይገኙበታል። በቺካጎ የተቋቋሙት ቻይላይትስ የሙዚቃ ባንድ በበርካታ ዜማዎቻቸው ተደናቂነትን ያገኙ ሲሆን በዓለም ዙሪያ ግን ያስተዋወቃቸው ጥላቸው የምታደምጡት ኦ ገርል የተሰኘው ዜማቸው ነው። በ1970 ዎቹ ኤሎንሊ ማን የተሰኘውን አራተኛ የስቱዲዮ አልበሞቻቸውን በገበያ ላይ ዋሉ። ቀደም ብላቸው የሰማችሁት ኦ ገርል የተሰኘው ዜማቸው ተወደደላቸው፣ በዓለም ዙሪያም እንዲታወቁ አደረጋቸው። በ1970 ዎቹ ከተደነቁ ዜማዎች መካከል ሲልቨር ኮንቬንሽን የተባሉ የጀርመን የሙዚቃ ባንድ አባላት የተጫወቱት ፍላይ ራቨን ፍላይ የተሰኘው ዜማም በወቅቱ አሁንም ቢሆን ብዙዎቹን እያስደነሰ ያለ ዜማ ነው። ፍላይ ራቨን ፍላይ ፍላይ ሮቢን ፍላይ እንደ አውሮፓውያን አቆጣጠር በ975 ሲልቨር ኮንቨንሽን የተባሉ የጀርመን የሙዚቃ ባንድ አባላት የተጫወቱት ዜማ ሲሆን ይህ ዜማ እንደወጣ በዩናይትድ ስቴትስ የሙዚቃ የቢልቦርድ ሰንጠረዥ ላይ ለአንደኝነት ደረጃ በቅቶ ነበር። ጀርመኖች ከተጫወቷቸው ዜማዎች በአሜሪካን የቢልቦርድ ሰንጠረዥ የአንደኝነትን ደረጃ ሲይዝ ፍላይ ሮቢን ፍላይ የመጀመሪያው ዜማ መሆኑ ነው። ይህ ዜማ እንደ አውሮፓውያን አቆጣጠር በ997 በወጣው ቦጊ ናይት በተሰኘው ፊልም ላይ የፊልሙ አጃቢም ነበር በ 1970ዎቹ በሙዚቃ መሳሪያዎች ብቻ የተቀነባበሩ ዜማዎችም ተወዳጅነት የነበሩበት ዘመንም ነበር። ከእነዚህም ዜማዎች መካከል አቬሬጅ ዋይት ባንድ የተጫወቱት ፒካፕ ዘፒስስ የተሰኘው ዜማ የወቅቱ ተወዳጅ ዜማ ነበር። አሁንም ተወዳጅነቱ እንዳለ ነው። ፒካፕ ዘፒስስ We'll በ1974 ዘ አቨሬጅ ዋይት ባንድ የተባሉ የስኮቲሽ የሙዚቃ የባንድ አባላት ኤ ደብሊው ቢ በተሰኘው ሁለተኛው የስቱዲዮ አልበማቸው አካታ ያወጡትን ፒክ አፕ ዘ ፒስስ የተሰኘውን ዜማቸውን ነበር ያደመጥ ነው። ወደ 1977 ስንመጣ ደግሞ ተልማ ሁስተንን እናገኛለን። የሚሲሲፒ ግዛት ተወላጅ የሆነችው ተልማ ሁስተን በርካታ ተወዳጅ ዜማዎችን ተጫውታለች። ቀጥለን የምናደምጠው ዶንት ሊቭ ሚ ዚስ ወይ የተሰኘው ዜማዋ እጅጉን የተወደደላት ዜማ ነው። Oh <laughs> ዶንት ሊቭ ሚ ዚስ ወይ የተሰኘውን የቴልማ ሂውስተንን ዜማ ነበር ያደመጥ ነው። ቴልማ የ68 ዓመት የእድሜ ባለጸጋ ስትሆን አሁንም አልፎ አልፎ በሙዚቃ መድረክ ላይ ብቅ እያለይ ትጫወታለች። የተከበራቸው የሙዚቃ ቃን አድማጮች በርካታ ዜማዎችን ስቱዲዮ ጄ ገብቼ ነበር፣ ግን ፊት ለፊት የሚገኘው ሰአት ቆጣሪ ሰአቴ እየተገባደደ እንደሆነ እየነገረኝ ነው። አድማጮች ከመሰናበቴ በፊት በትናንትና እለት ታዋቂ የሙዚቃ ሰው ከዚች ዓለም በሞት ተለይቶናል። አሜሪካዊ የሶል ድምፃዊ ቦቢ ወማክ በትናንትናው ቀን አርፏል። በሰባ አመቱ። ለዛሬ የምሰናበታችሁ ይህ ተደናቂ የሶል አቀንቃኝ ከተጫወታቸው በርካታ ዜማዎች መካከል ጄፕሲ ውመን በተሰኘው ዜማው ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን። ሰንበት ደሳለኝ መኮንን ነኝ፣ በእኔ በኩል ቻው። Lovely woman in motion. Ooh, she had hair dark as night. Her eyes like that kind of <sighs> ትላንት ማታ በሰሜን ምስራቅ ናይጄሪያ አንዲት አነስተኛ ምግብ ቤት ውስጥ የደረሰ ፍንዳታ ለአስር ሰዎች ሕይወት መጥፋትና ሌሎች 14 መጎዳት ምክንያት መሆኑን ባለሥልጣናት አስታውቀዋል። ለዚህ በቦቺ ከተማ አቅራቢያ ለደረሰ የቦምብ ጥቃት እስካሁን ኃላፊነት የወሰደ ወገን የለም። የፈረንሳይ ዜና አገልግሎት እንደ ዘገበው ግን ምግብ ቤቱ በስፋት ብሮቴል በመባል ይታወቃል። የሙስሊም ነውጠኛው ቦኮ ሃራም ቡድን መሰል ምግብ ቤቶች፣ ቡና ቤቶችና ትምህርት ቤቶች ምዕራባውያን ኃጢአት የሚያስተምሩባቸው ናቸው ሲል የጥቃት ኢላማው ያደርጋቸዋል። ቦኮ ሃራም ባለፉት ቅርብ ወራት ሁለት መቶ የሚሆኑ ወጣት ተማሪ ሴቶችን በቺቦክ ከተማ አግቶ ከወሰደ ወዲህ ከፍተኛ የዓለም አቀፉን ማኅበረሰብ ትኩረት ለመሳብ ችሏል። ያን ጅምላ ጠለፋ መንግስታት፣ የሰብአዊ ድርጅቶች እና ታዋቂ ግለሰቦች በዓለም ዙሪያ እያወገዙ ሲሆን መንግስቱን በወታደራዊ ኃይል ለመርዳትም ፍላጎት እንዳላቸው ሀያላን ሀገሮች አስታውቀዋል። የኢራቅ ጦር ሰራዊት ሰሜናዊቷን ቲርኪት ከተማ ከጽንፈኛ ሱኒ ኃይሎች አስለቅቆ ለመያዝ አብይ ሲል የጠራውን የማጥቃት ዘመቻ ከፍቷል። በኢራቅ ወታደራዊ ባለስልጣናት መግለጫ መሠረት ዋናው የማጥቃት ዘመቻ ዛሬ የተከፈተው ቲርኪት ከተማ የሚገኘውን የዩኒቨርሲቲ ቅጽር ግቢ ለማስለቀቅ በተካሄደ ውጊያ ነው። የኢራቅ ልዩ ኃይል ታንኮች ወደ አካባቢው እያመሩ ባሉበት ወቅት ከሱኒ አማጽያን ጥቃት እንዳይደርስባቸው ለመከላከል የመንግሥቱ ሄሊኮፕተር ተዋጊዎች የአየር ሽፋን መስጠታቸው ታውቋል። በዛሬው ውጊያ የሞቱና የቆሰሉ ምን ያህል እንደሆኑ ወዲያው የታወቀ ነገር ግን የለም። የኢራቅ ጦር ሰራዊት የዛሬውን የመልሶ ማጥቃት ዘመቻ የከፈተው ዩናይትድ ስቴትስ መንግሥቱን ከአማጽያን ጥቃት ለመከላከል እንዲረዱ የተላኩትን ለመከላከል እንዲረዱ የተላኩትን አሜሪካውያን ወታደራዊ አማካሪዎች ደህንነት ለመጠበቅ ተኳሽ ድሮኖች ኢራቅ አየር ክልል ውስጥ ለማብረር እንደምትጀምር ካስታወቀች ጥቂት ጊዜ በኋላ ነው። አድማጮች፣ በዓለም እግር ኳስ ዋንጫ ውድድር እየተካሄደ የቆየው የብራዚልና ቺሌ እግር የብራዚልና ቺሌ እጅግ ከባድ ውጥረት የሰፈነበት ጨዋታ ዘጠናው ደቂቃ እንዲሁም ተጨማሪው 30 ደቂቃ በድምሩ 120 ደቂቃው ካበቃ በኋላ ብራዚል ወደ መለያ ይቅርታ፣ ካበቃ በኋላ ወደ መለያ ግብ ገቡ። በዚህ መሰረት ብራዚል አሸንፋለች። ወደ ኋላ ማለትም በኢትዮጵያ ሰዓት አቆጣጠር ከምሽቱ አምስት ሰዓት ላይ ኮሎምቢያ ከዩራጓይ ሪዮ ዲ ጄኔሮ ከተማ ይገናኛሉ። እንከታተላለን። የአሜሪካ ድምጽ ራዲዮ የአማርኛ ዝግጅት ክፍል ከምሽቱ ሶስት ሰዓት አንስቶ እስካሁን አራት ሰዓት ድረስ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ሲያሰማችሁ የቆየው ዝግጅት በዚሁ ተጠናቋል። ነገ እሁድ ከምሽቱ በሶስት ሰዓት እንገናኛለን። ያስተናገድኳችሁ ቆንጂት ታየ ነኝ። በሰላም ደሩ thank mm -hmm. you